የናይጄሪያው የእውከትና የሽብር ቡድን ቦኮ ሀራም ከሶስት ዓመታት በፊት ከሰሜን ምስራቋ ቺቦክ ከተማ ካዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል ሰማኒያ ሁለቱን ከትናንት በስቲያ ለቋል። የወጣቶቹ ሴቶች መለቀቅ የናይጄሪያ መንግስት የተጠለፉትን ልጆች እንዲያስለቅቅ ግፊት ሲያደርግ ለቆየው ማህበራዊ መገናኛ ብዙሃን ወይም ማህበራዊ ሚዲያ ዘመቻ ድል ተደርጎም ታይቷል። ለቺቦክ ወጣት ሴቶች መለቀቅ ማህበራዊ መገናኛ ብዙሀኑ የተጫወተውን ሚና በተመለከተ ቺካ አዱአ ያጠናቀረውን ዘገባ ቆንጅታ ይዛ ያቀርባለች። ክዋና ሲሞን፣ ፊቢ ሀሩና፣ ኤስተር ኦስማን፣ ሳራቱ አዩዋ ቦኮ ሀራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግስት ያሰራቸውን የቦኮ ሀራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት ሰማንያ ሁለት የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች ሶስት አመት ሙሉ በቦኮ ሀራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቀቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል። ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው። ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ ብሪንግ ባክ አውር ገርልስ በሚል ስም ተደራጅተው የቺቦኮቹን ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ አመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት ሶስቱንም አመታት አቡጃ ና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁም እንደ ሌሎቹ አባላት በትዊተር በዋትሳፕ ና በፌስቡክ አማካይነት ዘመቻውን ሲያካሂድ ቆይቷል። ብሪንግ ባክ አወር ገርልስ ልጆቻችንን አስለቅቃችሁ አምጡልን የዋትሳፕ ስብስብ ከአንድ መቶ በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ይህ ጉዳይ ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ህንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ህልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል። መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በእርግጥም ለናይጄሪያ ህልውና የሚደረግ ትግል ሆኗል። በዚህ እንቅስቃሴ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሠረት ሆኖናል። የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኢዚኪዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪ ሰማንያ ሁለቱን ልጃገረዶች ማስለቀቅ በመቻላቸው ብሪንግ ባክ አውር ገርልስ ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት አንድ መቶ አስራ ሶስቱ የቺቦክ ልጃገረዶች እንዲለቀቁ ይህ ስብስብ ፈጥኖ ነው ዘመቻውን የተያያዘው። መቶ አስራ ሶስቱ ልጃገረዶች የት እንዳሉም ሆነ በሕይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝደንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል።